ሰላም ጤና ይስጥልኝ። በስማችን ገንዘብ እንካለን እያሉ የሚያጭበረብሩ ስላሉ ራስዎን ከአጭበርባሪዎች ይጠብቁ። አድራሻችንን ማግኘት ለተቸገራቸው እህት ወንድሞቻችን በ0966668756 ዶክተር ሙልጌታ ብለው ይደውሉ።